ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 6 2009 ዓ ም ዝግጅታችን ጀመረ ጤና ይስጥልን። እንደምናመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና ጤና ይስጥልን። እኔም ሰለሞን አባተ ነን። ፕሬዚደንት ባራክ ኦባማ የተመራጩን ፕሬዚደንት መልእክት ለዓለም መሪዎች ማስተላለፋቸውን ገለጹ። ከማስተላለፋቸው መልእክቶች አንዱ ለኔቶና ለመላው አትላንቲክ ሀገሮች ኅብረት ያላቸውን ቁርጠኝነት ነው። በዚህ ጊዜ ትልቅ ቦታ ሰጥቼ ማቅረብ የምፈልገው ጠቃሚ መልእክትም መፍትሄ በማግኘቱ ረገድ ድክመት እንደሌለ የዓለሙ መሪዎች እንዲያውቁ ነው። ሚስተር ኦባማ በአውሮፓ ጉዟቸው እንደ ፕሬዝደንት ሆነው የሚያደርጉት የመጨረሻው የውጭ ጉዟቸው የመጀመሪያዋ ሀገር በሆነችው ግሪክ ከተናገሩት የተወሰደን የሰማችሁት በአብይ ርዕስ ዘገባ ይዘናል። አሁን ያሉ ሁኔታዎች መንግስቱ በአስቸኳይ ጊዜ አዋጁ ላይ ካስቀመጣቸው የብሔራዊ ጸጥታ ስጋት ሲል ከሚገልጻቸው ጉዳዮች ጋር የሚያያዙ ናቸው። አዋጁ መንግስቱን ሐሳብን የመግለጽ ነጻነትን፣ የመሰብሰብ ነጻነትን እንደ ማንኛውም የኢንተርኔት ነጻነትን እንደሚጨፈልግ ፈቃድ የሚሰጠው ነው። መቀመጫውን ዋሽንግተን ዲሲ ያደረገው ፍሪደም ሃውስ የአፍሪካ ሪፖርት የጥናቱ ቡድን መሪ ማይ ትራንግ ናቸው። በመጽሔት ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሳምንታዊው የኢትዮ ምህዳር ጋዜጣ ዋና አዘጋጅ አቶ ጌታቸው ወርቁ የአንድ ዓመት እስራትና የገንዘብ ቅጣት ተጣለበት። ድርጅቱም የገንዘብ ቅጣት ተጥሎበታል። የተከሳሽ ጠበቃ ይግባኝ እንደሚሉ ገልጸዋል። መለስካቸው አመሃ ተከታትሏል። ኢትዮ ምህዳር የተሰኘው ሳምንታዊ ጋዜጣ ዋና አዘጋጅ አቶ ጌታቸው ወርቁ የመንበረ ፓትርያርክ ቅድስት ቅዱሳን ማርያም ገዳምን በተመለከተ በጻፈው ዜና ከባድ ስም የማጥፋት ወንጀል ፈጽመሃል በሚል በቀረበበት ክስ ባለፈው ሳምንት የጥፋተኝነት ውሳኔ ከተሰጠበት በኋላ ዛሬ የቅጣት ውሳኔ ተጥሎበታል። ለአንድ ዓመት ያህል ጉዳዩን ሲመረምር የቆየው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ስድስተኛ ወንጀል ችሎት ዛሬ በሰጠው ውሳኔ መሠረት ሁለተኛ ተከሳሽ የኢትዮ ምህዳር ጋዜጣ ዋና አዘጋጅ አቶ ጌታቸው ወርቁ የአንድ ዓመት ቀላል እስርና የ1500 ብር የገንዘብ ቅጣት ሲጣልበት በአንደኛ ተከሳሽ በኢትዮ ምህዳር ጋዜጣ ላይ የ10ሺ ብር ቅጣት ፍርድ ቤቱ ጥሎበታል። የተከሳሽ ጠበቃ አቶ በኃይሉ ተስፋውን በተሰጠው ውሳኔ ማለትም ጥፋተኛ ነህ ተብሎ በተሰጠው የፍርድ ቤት ውሳኔም ሆነ የቅጣት ውሳኔ ቅር መሰኘታቸውን ገልጸው ይግባኝ እንደሚሉ ለቪኦኤ ገልጸዋል። ለይግባኛቸውም በቂና ህጋዊ ምክንያቶች እንዳላቸውም ያብራራሉ። ጋዜጠኛ ለዘገባዊ አቀራረቡ ህግ የሰጠው ሽፋን አለ ይላሉ። ከእነዚህ መካከል አንደኛው ያው የጋዜጠኛ ወንጀል ህጉ ስድስት አስራ ሁለት መሠረት በሪፖርት ዲስፒች ላቀረበው ዜና ፕሮቴክሽን ተሰጥቶታልና ሊጠየቅ አይገባም ይላል የወንጀል ህጉ። ይሄ የህጉ አንቀጽ ታልፎ ጥፋተኛ መባሉ ጋዜጣውም ሆኖ አናዘጋጁም አግባብ እንደሆነ ስለማናምን አንደኛው ነጥባችን እሱ ነው የሚሆነው። ሁለተኛው ነጥብ አንድ ሰው በወንጀል ጥፋተኛ ለመባል ድርጊቱ መፈጸሙ ብቻ ሳይሆን ድርጊቱን ያደረገበት የአእምሮ ሁኔታ ወይም የሀሳብ ክፍሉ መረጋገጥ አለበት። በዚህ ጥፋተኛ በተባሉበት ወንጀል ሆን ተብሎ ከባድ ስም የማጥፋት ወንጀል ሆን ተብሎ የሚፈጸም ነው። ሆን ተብሎ የተደረገ መሆኑን የቀረበ ምንም ማስረጃ የለም። ስለዚህ ሀሳብ ክፍሉ ስላልተሟላ ጥፋተኛ ሊባሉ አይገባም። ሶስተኛው ነጥባችን ደግሞ ተገቢውን ጥረት ተደርጎ ምክንያታዊ በሆነ ማስረጃ ላይ ተመስርቶ የተሰራ ዜና ስለሆነ እንደ ስም ማጥፋት ሊቆጠር አይገባም የሚል ነው። እነዚህ መሰረታዊ ምክንያቶች የሚሆኑ እነዚህ ናቸው። ሌሎችንም ጨምረን ይቅታ ይጠይቃል። ይህ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ውሳኔ የሚጸና ከሆነ አቶ ጌታቸው ወርቁ የጥፋተኝነት ውሳኔ ከተላለፈበት ከጥቅምት 24 ቀን 2009 ዓ ም ጀምሮ የአንድ ዓመት የሥራት ጊዜ ጠብቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አፍሪካዊቱ ሀገር ቡሩንዲ የሰብአዊ ፍጅት አደጋ ያሰጋታል ሲሉ አስጠንቅቀዋል። የሰብአዊ መብቶች ተከራካሪ ቡድኖች በፕሬዚደንት ፒየር ክሩንዚዛ መንግሥት ይፈጸማል ላሉት ስፋት ያለው የመብቶች ጥሰትም አስቸኳይ ዓለም አቀፍ እርምጃ እንዲወሰድ ዛሬ ይፋ ባደረጉት ሪፖርት ጥሪ አስተላልፈዋል። ቡሩንዲ ወደ ትርምስ እያመራች ነው፣ የዘር ጥላቻ በፈጠረው መዘዝ ደግሞ ግድያዎች፣ አልፎም ፍጅት ተፈጽመዋል ይላል ሪፖርቱ። እርግጥ እነዚህ ሁኔታዎች በአሁኑ ወቅት ባይታዩም ሊከሰት የሚችል አደጋ መሆኑ ግን ተጠቁሟል። ፍሎራን ጊል ዋና መሥሪያ ቤቱን ፓሪስ ያደረገው የዓለም አቀፉ የሰብአዊ መብቶች ፌዴሬሽን የአፍሪካ ጉዳዮች ዋና ዲሬክተር ሲናገሩ ሰብአዊ ፍጅት በአሁኑ ወቅት አለ እያልን አይደለም፣ እየገለጽን ያለ ነው። ግን ሰብአዊ ፍጅት ለመቀስቀስ የሚያስችሉ ምልክቶች ይታያሉ፣ የጭቆና ኃይሎችም ድርጊቱን ለመፈጸም ዝግጁ ናቸው ነው ይኸው ከብሩንዲ የሰብአዊ መብቶች ቡድን ኢቴካ ጋር በጋራ የተዘጋጀው ሪፖርት። ፕሬዚዳንት ፒየር ኮሩንዚዛ ባለፈው ዓመት ለሶስተኛ ዙር ምርጫ እወዳደራለሁ ማለታቸውን ተከትሎ ሕዝባዊ አመፅ ከተቀሰቀሰ ወዲህ ሀገሪቱ ውስጥ ግድያዎች፣ ሰቆቃ፣ አስገዳጅ ወሲብና የሰዎች የደረሱበት መጥፋት ይታያል ብሏል። የግብፅ ከፍተኛው የይግባኝ ሰሚ ፍርድ ቤት በቀድሞው ፕሬዚደንት ሞሐመድ ሞርሲ እና አምስት ሌሎች የሙስሊም ወንድማማችነት ፓርቲ ከፍተኛ ባለሥልጣናት ላይ የተበየነባቸውን የሞት ፍርድ ውድቅ አድርጓል። ሞርሲ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ከተቀሰቀሰባቸው ህዝባዊ ዓመፅ ተከትሎ የጦር ኃይሉ ከሥልጣን እንዲያስወገዳቸው ይታወቃል። የቀድሞ ፕሬዚደንት የሞት ቅጣቱ ቢሰረዝላቸውም በሌሎች የተለያዩ ክሶች የተበየኑባቸውን ረጃጅም የእስራት ፍርዶች ማጠናቀቅ ይኖርባቸዋል። ኤድዋርድ ዩሬንየን ከካይሮ ለቪኦኤ ያጠናቀረውን ዘገባ ቆንጅታ የታቀርባለች መሐመድ የግብጽ ሰበር ሰሚ ችሎት በቀድሞ ፕሬዚደንት ሞሐመድ ሞርሲ ላይ በረጅም ጊዜው የዚያች ሀገር የቀድሞ መሪ ሆስኒ ሙባረክ ላይ በ2011 ዓ ም በተቀሰቀሰው ሕዝባዊ አብዮት ወቅት ወህኒ ቤት ሰብረው ከመውጣታቸው በተያያዘ የተበየነባቸውን የሞት ፍርድ ነው የሰረዘው ሌሎች ከሳቸው ጋር የታሰሩ በዚህ ክስ የተሰጣቸው ፍርድ ዝቅ ተደርጎላቸዋል ሞርሲ ከሞት ፍርዱ ቢያመልጡም በሶስት ሌሎች ክሶች የተበየኑባቸው ከሀያ እስከ አርባ አመት የሚደርሱ እስራቶችን ግን ማጠናቀቅ ይኖርባቸዋል አንጋፋ ግብጻዊ ጋዜጠኛ ሂሻም ካሲም ሰበር ችሎቱ በአጠቃላዩ ለፖለቲካዊ ጥምዘዛ የማይሞክር በመሆኑ ይህ ብይን ሌላ የፖለቲካ አንደምታ አይኖረውም ይላል። ሰበር ችሎቱ ነጻ በመሆን ነው የሚታወቀው። መንግስታት የሙባረክ፣ የሞርሲ፣ አሁን ደግሞ የሲሲ በዚህ ደረጃ ከፍተኛ የሆኑ ፍርድ ቤቶች ላይ ተጽዕኖ የማሳደር አቅማቸው በጣም ውሱን ነው። በመሠረቱ እነኚህ ችሎቶች ተገቢው የፍርድ ሂደት በትክክል መከናወኑን ነው የሚመለከቱት። ካልሆነም ክሱ በድጋሚ እንዲታይ ያዛሉ። ሰበር ሰሚው ፍርድ ቤት የቀድሞ ፕሬዝደንት ሆስኒ ሙባረክ ሁለት ልጆች አላና ጋማ እንዲለቀቁ አዟል። ከስድስት መቶ በላይ ከተለያዩ የህይወት ዘርፎች የተሰባሰቡ የኦሮሞ ተወላጆች በጆርጂያ ግዛት ዋና ከተማ አትላንታ ውስጥ ያደረጉት ስብሰባ ተጠናቀቀ። ጉባኤው ሲጠናቀቅ በወጣው መግለጫ እንደተነገረው የሥራ ሰነድ መውጣቱ ታውቋል። የጉባኤው ዓላማ የተለያየ ሐሳብና አቋም ያላቸው የኦሮሞ ድርጅቶች ኃላፊነት ባለው መንገድ እንዲንቀሳቀሱ በአንድ መድረክ እንዲታገሉ ለማስቻል በኦሮሞ ህዝብ ዘንድ የነቃና ስፋት ያለው ውይይት ለማካሄድ መሆኑን ከአስተባባሪዎቹ አንዱ የሆኑት ፕሮፌሰር ሕዝቅኤል ጋቢሳ ማምሻውን ለቪኦኤ ገልጸዋል። የሰብአዊ ድጋፍ ሰጪ ድርጅት እንዲቋቋም ሐሳብ መቅረቡ ታውቋል። የኦሮሞ አብዮት ሲል የጉባኤው መግለጫ በጠራው እንቅስቃሴ ውስጥ ከሌሎች የነጻነት አፍቃሪ ህዝቦች ጋርም እጅ ለእጅ ለመያያዝ እንደሚሰሩ ተሳታፊዎቹ አመልክተዋል። ከፕሮፌሰር ሕዝቅኤል ጋቢሳ ጋር ያደረግነው ውይይት በዚህ ምሽት ይቀርባል። በመጨረሻም ፕሬዚደንት ባራክ ኦባማ በስልጣን ዘመናቸው የመጨረሻ ጎብኝት ካደረጉባቸው የአውሮፓ ሀገሮች በመጀመሪያዋ ግሪክ ሲገቡ ባለሥልጣኖቿ አቴንስ ውስጥ ከፍተኛ አቀባበል አድርገውላቸዋል። ከጠቅላይ ሚኒስትሩ አሌክሲስ ሲፕራስ ጋር ተገናኝተው ባካሄዱት ውይይትም በቀጣይነት ስላለው የኢኮኖሚ ትብብር አውስተዋል። በዚህ ወቅት ኦባማ በግሪክ የተደረገላቸው አቀባበል አስደሳች መሆኑን ገልጸው አመስግነዋል። ፕሬዚደንት ኦባማና የግሪኩ ጠቅላይ ሚኒስትር አሌክሲስ ከውይይታቸው በኋላ የጋራ ጋዜጣዊ መግለጫ መስጠታቸውም ታውቋል። ይህ በእንዲህ እንዳለ ፕሬዚደንት ባራክ ኦባማ በአውሮፓ በጀመሩት ጉዞ ከተመራጩ ፕሬዚደንት ዶናልድ ትራምፕ ጋር ባደረጉት ውይይት ላይ ተመስርተው ለዓለም መሪዎች መድረስ ያለበትን ወሳኝ መልእክት እንዳያዙም አመልክተዋል። የዕለቱ አብይ ርዕስ ዘገባ ይኖረዋል። ዜናው በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630፣ በ15690፣ በ15700 እና በ15785 ኪሎ ኸርዝ በ22 ሜትር ባንድ በ13615፣ በ13775 እና በ13860 ኪሎ ኸርዝ በ25 ሜትር ባንድ በ11720 በ11835 በ1240 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈላችሁ የማክሰኞ ህዳር 6 2009 ዓመተ ምህረት ምሽት ፕሮግራም ነው። ሰሞኑን ከ600 በላይ የኦሮሞ ተወላጆች ከሁሉም የሕይወት ዘርፎች ሲሉ አዘጋጆቹ የገለጹት ስብሰባ ዩናይትድ ስቴትስ ጆርጂያ ግዛት ዋና ከተማ አትላንታ ላይ ተካሂዷል። የህዝብ ጉዳይ የህዝብ ጉዳይ ነው። የህዝብ ጉዳይ ላይ መነጋገር ያለበት ህዝብ ነው። ከአስተባባሪዎቹ አንዱ የሆኑት ፕሮፌሰር ህዝቅኤል ጋቢሳ በሚሽጋን ስቴት ዩኒቨርሲቲ መምህር ናቸው። ቃለ ምልልሳለን ዘግየት ብሎ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ፕሬዚደንት ባራክ ኦባማ በአውሮፓና በእስያ በሚያደርጉት ጉዞ ተመራጩ ፕሬዚደንት ዶናልድ ይቅርታ፣ በአውሮፓና በደቡብ አሜሪካ በሚያደርጉት ጉዞ ተመራጩ ፕሬዚደንት ዶናልድ ትራምፕ ኔቶን ጨምሮ ከመላው ዓለም መሪዎች ጋር ግንኙነታቸውን ለመቀጠል እንደሚሹ መልእክት መያዛቸውን ገልጸዋል። ኦባማ ጀርመን፣ ግሪክና ፔሩ በሚያደርጉት የውጭ አገር ጉብኝት ከዓለም መሪዎች ጋር እንደሚገናኙ ታውቋል። ከዋይት ሃውስ ሜሪ አሊስ ሳሊናስ የላከችውን ዘገባ አዲሱ አበባ ያቀርበዋል። ፕሬዚዳንት ባራክ ኦባማ በሥልጣን ዘመናቸው የመጨረሻ ጉብኝት ካደረጉባቸው የአውሮፓ አገሮች የመጀመሪያዋ ግሪክ ስትሆን፣ ባለሥልጣኖቿ ዛሬ ማክሰኞ አቴንስ ውስጥ ከፍተኛ አቀባበል አድርገውላቸዋል። ከዚያም ከጠቅላይ ሚኒስትሩ አሌክሲስ ሲፕራስ ጋር ተገናኝተው ቀጣይነት ስላለው የኢኮኖሚ ግንኙነት ተወያይተዋል። በዚህ ወቅት ኦባማ የዲሞክራሲ የትውልድ ሀገር በሆነችው ግሪክ የተደረገላቸው አቀባበል አስደሳች መሆኑን ገልጠው አመስግነዋል። ግሪክን ሁሌም በወዳጅነት፣ በሸሪክነት በዋና የኔቶና የመላው አትላንቲክ ህብረት አገናኝ አድርገን ነው የምንመለከታት። የግሪክ አሜሪካውያን ማህበረሰብም ከግሪክ ጋር ያለንን የጠበቀ ወዳጅነትና ትብብር እንድገልጽ ይፈልጋሉ ብዬ አምናለሁ። ፕሬዚዳንት ኦባማ አክለውም የግሪክ መንግስት ለአፍሪቃና ለመካከለኛው መስራቅ ፍልሰተኞች በሩን በመክፈት ያደረገውን አስተዋጽኦ በማውሳት በአጠቃላይ የስደተኞችን ቀውስ በማርገብ ረገድ የተደረገውን እገዛ ጠቅሰው አመስግነዋል። ፕሬዚዳንት ኦባማና የግሪኩ ጠቅላይ ሚኒስትር አሌክሲስ ከውይይታቸው በኋላ የጋራ ጋዜጣዊ መግለጫ እንደሚሰጡም ታውቋል። ይህ በእንዲህ እንዳለ ፕሬዚዳንት ባራክ ኦባማ በአውሮፓ በጀመሩት ጉዞ ከተመራጩ ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት ላይ ተመስርተው ለጋዜጠኞች እንደገለጡት ለዓለም መሪዎች መድረስ ያለበትን የተመራጩን ፕሬዝዳንት ወሳኝ መልእክት ይዘዋል። ቀጣዩ የዩናይትድ ስቴትስ ፕሬዝዳንት ኔቶን ጨምሮ ከዓለሙ መሪዎች ጋር የሚኖረውን ስትራቴጂካዊ ግንኙነት ለመቀጠል ማቀዳቸውን ነው ሚስተር ኦባማ የተናገሩት። One of the messages I will be able to deliver is his commitment to NATO and the transatlantic alliance. ከማስተላልፋቸው መልእክቶች አንዱ ለኔቶና ለመላው አትላንቲክ ሀገሮች ህብረት ያላቸውን ቁርጠኝነት ነው። በዚህ ጊዜ ትልቅ ቦታ ሰጥቼ ማቅረብ የምፈልገው ጠቃሚ መልእክትም መፍትሄ በማግኘቱ ረገድ ድክመት እንደሌለ የዓለሙ መሪዎች እንዲያውቁ ነው። በምርጫ ዘመቻው ወቅት ሚስተር ትራምፕ ዩናይትድ ስቴትስ ለምታደርገው ጥበቃ አንዳንድ የኔቶ አባላት ተጨማሪ ክፍያ ማድረግ አለባቸው በማለት አስቆጥተዋቸውና አደናግጠዋቸው እንደነበር ይታወሳል። ትራምፕ በዋና የስትራቴጂ ኃላፊነት ስቴፈን ባነንን እንደመረጡ ለቀረበ ጥያቄ ኦባማ መልስ ከመስጠት ተቆጥበዋል። የአወዛጋቢው የብራይት ባር ኒውስ ዜና አውታር የቀድሞ ኃላፊ የነበሩት ባነን ግን ተቺዎች እንደሚሏቸው የነጭ ብሔርተኛ ቡድኖች ጋር ይወገናሉ። ለማንኛውም ግን አሉ ኦባማ ህዝብ ድምፁን ሰጥቷል። ዶናልድ ትራምፕ ዊል ቢ ዘ ኔክስት ፕሬዚደንት ዘ 45ት ፕሬዚደንት ዩናይትድ ስቴትስ ኤንድ ዶናልድ ትራምፕ ቀጣዩ ፕሬዚዳንት ይሆናሉ። አርባ አምስተኛው የዩናይት ስቴትስ ፕሬዚዳንት ባስተዳደራቸው ውስጥ እነማን ሊሰሩና ፖሊሲያቸውን ሊያንጸባርቁ እንደሚችሉ የሚወስኑትም እርሳቸው ናቸው። ዲሞክራሲ የሚሰራውም እንደዚያ መሆኑን ያልመረጧቸው ሰዎችም ጭምር ሊያውቁ ይገባል። ዶናልድ ትራምፕ የዩናይትድ ስቴትስ ተመራጭ ፕሬዝዳንት በመሆን ባለፈው ጥቅምት 29 ቀን ያገኙት ድል በአንዳንድ የዩናይትድ ስቴትስ ግዛቶች ተቃውሞ መቀስቀሱ ይታወቃል። ድላቸውም ዲሞክራቶችን አስደንግጧል። I think it's a healthy thing for the Democratic Party to go through, uh, some reflection. እንደሚመስለኝ ነገሮችን መለስ ብሎ ማየት መመርመር ለዲሞክራቲክ ፓርቲው ጤናማ ይመስለኛል። እኔም በዚህ ውስጥ ገብቼ ማካበድ ያለብኝ አይመስለኝም። የአዳዲስ ሀሳቦችና ድምጾች መሰማት ደግሞ ጠቀሜታ ያለው ይመስለኛል። ዶናልድ ትራምፕ ያልመረጧቸውንም አሜሪካውያን ድምጽ ማድመጥ ወደ ዋይት ሀውስ በሚመጡበት ጊዜ ሊረዳቸው እንደሚችል ፕሬዚዳንት ኦባማ አሳስበዋቸዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። መቀመጫውን በዋሽንግተን ዲሲ ያደረገው ፍሪደም ሀውስ የተባለው ዓለም አቀፍ ድርጅት የ2016 የዓለማት የኢንተርኔት ነጻነት ደረጃን ይፋ ባደረገበት ሪፖርቱ ኢትዮጵያ በአፍሪካ ሀገሮች የኢንተርኔት ነጻነት በመገደብ አንደኛ ስትሆን ከ65 የዓለም ሀገሮች ደግሞ በአራተኛ ደረጃ ነጻነትን ገዳቢ ሀገር ተብላለች። ቻይና በዓለም የኢንተርኔት ነጻነትን በመገደብ አንደኛ ናት። ፍሪደም ሃውስ ዋሽንግተን ዲሲ በሚገኘው የጉግል መስሪያ ቤት ሪፖርቱን ይፋ ሲያደርግ የተገኘችው ጽዮን ግርማ ነበረች። ተከታዩን ዘግባለች። ፍሪደም ሃውስ በትናንትናው እለት ይፋ ያደረገው ፍሪደም ኦን ደ ኔት 2016 የተሰኘው የኢንተርኔት ነጻነት ሪፖርቱ በዓለም ላይ የኢንተርኔት አፈና እየጨመረ መምጣቱንና ጥናት ከተደረገባቸው 65 ሀገራት ውስጥ 35 በመቶ የሚሆኑት የኢንተርኔት ነጻነት የሌለባቸው 29 በመቶ የሚሆኑት ደግሞ በከፊል ነፃነት ያለባቸው ሲሆኑ ነፃነት ያለባቸው 24 በመቶ ብቻ ናቸው ብሏል። አብዛኞቹ ሀገራት የኢንተርኔት ምርመራና አፈናን እያጠናከሩ መጥተዋል ይላል ሪፖርቱ። በፍሪደም ሀውስ ሪፖርት መሰረት ትልቁን ቁጥር የያዙት ሀገራት በኢንተርኔት ነጻነት ገዳቢነታቸው ቀዳሚውን ስፍራ እንደሚይዙ የተቀመጠ ሲሆን በዚህም 88 ነጥብ የተሰጣት ቻይና ከዓለም ሀገራት የኢንተርኔት ነፃነትን በመገደብ አንደኛ ሆናለች። ቀጥሎ ሶሪያ 87 ነጥብ በማግኘት ሁለተኛዋ የኢንተርኔት ነጻነት ገዳቢ ሀገር ስትሆን ኢራንም እንዲሁ 87 በመቶ በማምጣት ሶስተኛ ደረጃ ላይ ተቀምጣለች። 83 ነጥብ የተሰጣት ኢትዮጵያ ከዓለም ሀገራት የኢንተርኔት ነፃነትን በመገደብ አራተኛዋ ሀገር ሆናለች። ከአፍሪካ ደግሞ ፍጹም ነፃነት የሌለባት አንደኛዋ ሀገር ሆናለች። የፍሪደም ሃውስ ፕሮግራም ማናጀር እና የአፍሪካ ጉዳዮች የጥናቱ ቡድን መሪ ማይ ትራንግ በኢትዮጵያ ያለውን የኢንተርኔት ነፃነት ሁኔታ ፍሪደም ሃውስ በተደጋጋሚ ሲያጠና መቆየቱን ጠቁመው አሁን ሁኔታዎች እጅግ እየባሱና አፈናውም እየተባባሰ መምጣቱን ይናገራሉ። ጥናቱ የሰሜን አፍሪካ ሀገራትን እንደማያካትት አክለው የገለጹት ማይ ጥናቱ ካካተታቸው አስራ ሁለት የሰብሳሃራን አፍሪካ ሀገራት ኢትዮጵያ የመጀመሪያዋ የኢንተርኔት ነፃነት አፋኝ ሀገር ሆናለች ብለዋል። በኢትዮጵያ የኢንተርኔት ሽፋኑ እጅግ በጣም አነስተኛ እንደሆነ የገለጹት ማይ፣ ይህም የኢትዮጵያ መንግስት ባለው ፖሊሲ ምክንያት የቴሌኮሙኒኬሽን ኢንዱስትሪው በሞኖፖሊ በመንግስት መያዙ ነው ብለዋል። For those who are able to access the internet in, in Ethiopia, content is really limited. Um, we've got Ethiopia, በዚህ ባለፈው ዓመት ውስጥ በኦሮሚያ ተቀስቅሶ የመንግስትን አምባገነን ፖሊሲዎችና የሰብአዊ መብቶች ረገጣዎችን የተቃወሙ ሌሎችም በርካታ ቡድኖች እየተቀላቀሉበት የምናውቀውን የኦሮሞ ንቅናቄን በሚመለከቱ ዘገባዎች ላይ ሳንሱር እየበረታ መጥቷል። የኢንተርኔት ሽፋን ባለባቸው ቦታዎች ዋጋው እጅግ በጣም ውድ መሆኑን የጠቀሱት ማይ ይህን ሁሉ አልፈው የሚጠቀሙ ተጠቃሚዎች እንደ ዋትሳፕ፣ ቫይበር እና ፌስቡክ የመሳሰሉ አፕሊኬሽኖች በተፈለገ ጊዜ ይዘጋባቸዋል። ከዛም አልፎ ደግሞ ተጠቃሚዎች ለስሪዳ ያደረጋሉ ቀሪዎቹን በፍርሃት ውስጥ ናቸው ብለዋል። ሪፖርቱ በአውሮፓውያን አቆጣጠር ከሰኔ 2015 እስከ ግንቦት 2016 ያለውን የ12 ወራት ጊዜ የዳሰሰ እንደሆነ ገልጸው ከዛ በኋላ በኢትዮጵያ የታወጀው የስድስት ወር የአስቸኳይ ጊዜ አዋጅ ሁኔታውን አባብሶታል ብለዋል። አሁን ያሉ ሁኔታዎች መንግስቱ በአስቸኳይ ጊዜ አዋጁ ላይ ካስቀመጣቸው የብሔራዊ ጸጥታ ስጋት ሲል ከሚገልጻቸው ጉዳዮች ጋር የሚያያዙ ናቸው። አዋጁ መንግስቱን ሀሳብን የመግለጽ ነጻነትን፣ የመሰብሰብ ነጻነትን እንደ ማንኛውም የኢንተርኔት ነጻነትን እንደሚጨፈልቅ ፈቃድ የሚሰጠው ነው። የሞባይል ስልኮች ተጠቃሚዎችና መልእክትን ለመለዋወጥ ይጠቀሙባቸው የነበሩ ቁልፍ መገናኛዎችን ለመዝጋትም የሞባይል አገልግሎትን ማቋረጥ እንዲችል አዋጁ ለመንግስት ፈቃድ ይሰጣል። አሁን እንደተረዳነው ደግሞ በማህበራዊ መገናኛዎች ላይ ማንኛውም መንግስትን የሚተቹ መልእክቶችን ማውጣትን የሽብር ፈጠራ ተግባር አድርጎ የአስቸኳይ ጊዜ አዋጁ ደንግጓል። እንዲህ አይነት እንቅስቃሴዎች ወደ እስር ቤት ሊያስወረውሩ ይችላሉ። ሁኔታው በጣም አሳሳቢ ነው። በኦሪገን ዩኒቨርሲቲ የዶክትሬት ጥናቱን በመስራት ላይ የሚገኘውና ከኢንተርኔት ነጻነት ጋር በተያያዘ በርካታ ጥናቶችን ያደረገው እንዳልካቸው ኃይለ ሚካኤል እንዲህ ያሉ ጥናት መደረጋቸው ሀገሮች ያላቸውን የነጻነት ደረጃ ለይቶ ለማወቅ ጠቃሚ ነው ይላል። እንደዚሁም በኢንተርኔት ነጻነት ማጣት ምክንያት ተጎጁ በርካታ ሰው ነው ይላል። ኢትዮጵያ ውስጥ እንግዲህ የቴሌኮሚኒኬሽን ኢንዱስትሪው በመንግስት ቁጥጥር ስር ስላለ የመንግስትን ስልጣን የያዙ ሰዎች ሰዎች በስልክ ተደዋውለው የሚያወሩትን ነገር ሊሰሏቸው ይችላሉ። በሪፖርቱ ላይ እንደተመለከተው እንግዲህ የኢትዮጵያን ኢንፍራስትራክቸር ወይም ደግሞ የቴሌኮሚኒኬሽን መሰረተ ልማት አውታሮች በሙሉ ስለተቆጣጠረ ገበያው ሌላ ሶስተኛ አካል ያለበት ስላልሆነ ሁሉም የሚፈልገውን ነገር በሙሉ ማድረግ የሚችልበት ሁኔታ ፈጥሯል ማለት ነው መንግስት እንደፈለገ ዜጎችን የሚሰልልበት መንግስት ብቻም ሳይሆን ግለሰቦችም ወይም ሀብቱና ንብረቱ አቅም ያላቸው ሰዎች ሶስተኛ ሰዎች ላይ የፈለጋቸውን አይነት ስለላ ማድረግ እንዲችሉ የሚያደርግ ሁኔታ ፈጥሯል ነው። ቴሌኮሙኒኬሽን ኢንዱስትሪ በመንግስት ብቻ ወይም ደግሞ በአንድ ሞኖፖል ብቻ መያዙ አንዱ ጎንዮሽ ውጥ ሳይዱ ምልክቱ ነው ማለት ነው። ኢትዮጵያ የማህበራዊ ድረገጾችን በማገድ ማህበራዊና ፖለቲካ ይዘት ያላቸው ጽሁፎችን በተለይ መንግስትን የሚተቹ ይዘት ያላቸው ጽሁፎችን በማፈን እንዲሁም የኢንተርኔት አምደኞችንና ጸሀፍትን በማሰር እነርሱን የሚቆጣጠር አፋኝ ሕግ በማውጣት ነፃነት የሌለባት ሀገር ናት ብሏታል ፍሪደም ሀውስ። የፍሪደም ሀውስን ሪፖርት በተመለከተ የኢትዮጵያ መንግስት ምላሽ ለማግኘት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ደውለን ኃላፊዎችን ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን። አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ዝግጅት ወደ ተከታዩ ዘገባ ወደ አዲስ አበባ እናልፋለን። አቶ በቀለ ገርባን ጨምሮ በሽብር ወንጀል ክስ የተመሠረተባቸው ሀያ ሁለት የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ጉዳይ በዝግ ችሎት እንዲታይ አቃቢ ህግ ለፍርድ ቤት ጥያቄ አቅርቧል። የተከሳሽ ጠበቆች ጥያቄው ይህ ሕገ መንግሥታዊ ነው ሲሉ ተቃውመዋል። ባለፈው ሳምንት ሳይቀርቡ የቀሩ አምስት ተከሳሾች ዛሬ ቀርበዋል። መለስካቸው አማ ተጨማሪ አለው። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላት አቶ ጉርሜሳ እያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በሀያ ሁለቱ የድርጅቱ አባላትና ደጋፊዎች ላይ የመሠረተው ክስ የፍርድ ሂደቱ በዝግ ችሎት ይታይልኝ ሲል የፌዴራል አቃቢ ሕግ ፍርድ ቤቱን ጠየቀ። አቃቢ ሕግ በጽሁፍ ያቀረበው ጥያቄ የተመሠረተው የምስክሮቹን ደህንነት ለመጠበቅ እንደሆነና ይህም በአገሪቱ ሕግ የተፈቀደ እንደሆነ የሚገልጽ ነው። የተከሳሽ ጠበቆች ይህን ጥያቄ በጥብቅ ተቃውመዋል። እንደ ጠበቆቹ እምነት ጥያቄው የሀገሪቱ ሕገ መንግሥት ለተከሰሱ ሰዎች የሚሰጠውን መብት በማያጠራጥር ሁኔታ ይጥሳል። በሕገ መንግሥቱ አንቀጽ 20 ቁጥር አንድ ላይ ፍርድ ቤቶች ጉዳዮችን በዝግ ችሎት ሊያዩባቸው የሚችሉባቸውን ሦስት ምክንያቶች በግልጽ አስቀምጠዋል ብለዋል። ይህንንም ሲያስረዱ የተከሰሱ ሰዎች ክስ ከቀረበባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ በመደበኛ ፍርድ ቤት ለሕዝብ ግልጽ በሆነ ችሎት የመሰማት መብት አላቸው። ሆኖም የተከራካሪዎቹን የግል ሕይወት፣ የሕዝብን የሞራል ሁኔታና የአገሪቱን ደህንነት ለመጠበቅ ሲባል ብቻ ክርክሩ በዝግ ችሎት ሊሰማ ይችላል ሲሉ ተከራክረዋል። ጠበቆቹ አክለውም ጉዳዩ በግልጽ ችሎት መታየቱ ከቀረበው ከባድ ክስ አኳያ በሕዝብ በዲፕሎማቲኩ ማኅበረሰብና በጋዜጠኞች መሰማቱ ለፍርዱ ሂደት ፍትሐዊነት ጠቃሚ መሆኑን ተከሳሾቹም በተደጋጋሚ እንደገለጹት በችሎቱ ላይ እምነት እንደሌላቸው የተናገሩ በመሆናቸው ግልጽ ችሎት መሆኑ ለፍትሐዊነቱ መታወኛ ይሆናል ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ውሳኔ ለማሰማት ለነገ ህዳር ሰባት ቀን 2009 ዓ.ም ተለዋይ ቀጠሮ ሰጥቷል። ባለፈው ሳምንት በችሎት ሳይገኙ የቀሩት አቶ ገላና ነገራ፣ ጭምሳ አብዲሳ፣ ደረጀ መርጋ፣ ገመቹ ሻንቆና መገርሳ አስፋው የተሰኙ ተከሳሾች ዛሬ ቀርበዋል። አቃቤ ሕግ በሃያ ሁለቱ ተከሳሾች ላይ ባለፈው ዓመት ሚያዝያ ወር ላይ የሽብር ወንጀል ክስ እንደመሠረተባቸው አይዘነጋም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ቀጣዩ ዘገባም እዚያው አዲስ አበባ ያቆየናል። አርብ ህዳር 2 2009 ዓ ም በድጋሚ የታሰረው የዞን ዘጠኝ የኢንተርኔት አምደኛ በፈቃዱ ኃይሉ የአስቸኳይ ጊዜ አዋጁን ለማስፈጸም በተቋቋመው ኮማንድ ፖስት እዝ ሥር እንደሚገኝ ታውቋል። በፈቃዱ ኃይሉ የታሰረውም ለአሜሪካ ድምፅ በሰጠው ቃለ ምልልስ የአስቸኳይ ጊዜ አዋጁ ሕዝብ ላይ ጫና ያሳድራል የሚል ይዘት ያለው ንግግር አድርግሃል ተብሎ እንደሆነ ለጠበቃውና ሊጠይቁት ለሄዱ ሰዎች መናገሩ ተገልጿል። ጽዮን ግርማ ዝርዝሩ አላት። የዛሬ ዓመት ከእስር የተለቀቀው የዞን ዘጠኝ የኢንተርኔት የጡመራ መድረክ አምደኛ እና የውይይት መጽሔት አዘጋጅ በፍቃዱ ኃይሉ በድጋሚ ከታሰረ ዛሬ አራተኛ ቀኑን አስቆጥሯል። በፍቃዱ ኃይሉ አርብ ዕለት በአዲስ አበባ በተለምዶ ፈረንሳይ እየተባለ በሚጠራው ቦታ ከሚገኘው የቤተሰቦቹ መኖሪያ ቤት ተወስዶ በአቅራቢያው ወደ ነበረው ፖሊስ ጣቢያ ታስሮ የነበረ ሲሆን አሁን የዛኑ ዕለት ወደ ተዛወረበት ሲኤምሲ አካባቢ የሚገኘው የካ ክፍለ ከተማ ማህበረሰብ አቀፍ ፖሊስ ስር እንደሚገኝ ጠበቃው አቶ አመሀ መኮንን ተናግረዋል። አቶ አመሀ መኮንን በፍቃዱን እሁድ ዕለት ሄደው እንዳዩት የጠቆሙ ሲሆን በዛን ዕለት ሄደው ምን እንደተነጋገሩ ጠይቄያቸው ነበር። ፍቃዱን ሳገኘው እንግዲህ በኮማንድ ፖስቱ ትዕዛዝ እንደታሰረና እዛ ፖሊስ ጣቢያ ያለው በአደራ እንደሆነ ነው የነገረኝ። ለእስሩ ምክንያት ተብሎ ቃል እንዲሰጥ የተደረገው ከእኔም ከማናገሬ በፊት እንደሰማሁት ለዚሁ ለእናንተው የሚዲያ ተቋም በሰጠው ቃለ መጠይቅ ላይ በተያያዘ ነው እንደሆነና በዋናነት ደግሞ ትኩረት የተደረገው በሰጠው ቃለ መጠይቅ ላይ የአስቸኳይ ጊዜ አዋጁ በህዝቡ ላይ ጫና ያደረገ መሆኑን መግለጹ ነው ይሄ የአስቸኳይ ጊዜ አዋጁን የሚያጥላላ እና ሕዝብንም ለአመጽ የሚቀሰቅስ ነው የሚል ጥያቄ እንደቀረበለት እና ያው እሱ ግን ይህ ሀሳብ በተለይ ሕዝብን ለአመጽ የመቀስቀስ ሀሳብ እንደሌለው እንደገለጸ ነው የነገረኝ እና በዚሁ ምክንያት ታስሮ እንዳለ አጭር አጭር ሰዓት ወይም አጭር ደቂቃዎች የፈጀ ቃለ መጠይቅ ብቻ እንደተደረገለት እንግዲህ በቀጣይስ ምንድን ነው የሚከተለው የሚለውን ነገር ጠይቆ ያው በዚህ ጉዳይ ያው ፍርድ ቤት እንደማይቀርብ እንደተነገረው ነው የነገረኝ። ስለዚህ ምናልባት ሊሆን የሚችለው ያው ኮማንድ ፖስቱ ተገቢ ነው በሚለው ጊዜ ውስጥ ወይ ሊለቀው እንደሚችል ያለበዛ ደግሞ እንግዲህ አሁንም የአስቸኳይ ጊዜ አዋጁ ላይ እንደተገለጸው መንግስት ያዘጋጀው የተሃድሶ ፕሮግራም የሚመለከተው ከሆነ የተሃድሶ ፕሮግራም ላይ ሊችል እንዲሳተፍ ሊደረግ እንደሚችል ነው። ለጊዜው ግን እርግጠኛ ለሱ የሆነው ያው ጉዳዩ ፍርድ በፍርድ ቤት የሚታይ ጉዳይ እንደሌለው እና በፍርድ ቤት እንደማይቀርብ እንደተነገረው ነው እየነገረኝ። በዚህ ሁኔታ ነው ያለው። መቼ በሰጠው ቃለ ምልልስ እንደሆነ እና የትኛው እንደሆነ ነግሮታል። አቶ በቅርቡ ከተፈታው አብርሃ ደስታ ጋር በመሆን ለ ጣቢያችሁም ኢንተርቪው የሰጠበት እንደሆነ ነው የነገረኝ ቀኑ በትክክል መቼ እንደሆነ እኔም አላስታውሰውም አልነገረኝም በእርግጥ ስለዚህ አሁን ፍርድ ቤትም አይቀርብም ምንም የታወቀ ነገር የለም ከዛ በኋላ አዎ ከዛ በኋላ ያለው ሁኔታ ከእሑድ በኋላ እንግዲህ ያለው ሁኔታ ምንም እኔም አላገኘሁትም እና አሁን አዲስ ነገር የለም በዚህ ሁኔታ ነው ያለው እሱም የሚያውቀው ይሄንን ይሄንን ነው ለጊዜው የተነገረው በአጋጣሚ ዛሬ ሌላ ከዚህ በፊት ተከርሶ ነጻ በወጣበትና ጉዳዩ በይግባኝ የሚታይበት ጉዳይ ፌዴራል ጠቅላይ ፍርድ ቤት ይቀርብ ነበረ እና እዛ በአጃቢ ቀርቧል ዛሬ ቀርቦ ነበር አጃቢ ቀርቦ በአጃቢ ቀርቦ ወደ መጣበት ተመልሷል ጉዳዩ ለመጋቢት ሀያ ሶስት ተቀጥሮ ማለት ነው የተናገረው ነገር አለ ዛሬ አይ ያው ምንም የተናገረው ነገር የለም ዞሮ ዞሮ አንደኛ ዘግቶ ነው የመጣው እንደነገሩኝ እኔ በችሎቱ አልተገኘውም በችሎቱ የገኘው ዘግቶ ነው ሁለተኛ ሊናገር የሚችልበት የሚያስፈልገው ምክንያት ያለ አይመስለኝም በዚህ ምክንያት የተናገረው ነገር ስለመኖሩ ምንም የሰማው ሌለ። በፍቃዱ ኃይሉ ዞን ዘጠኝ በተባለው የኢንተርኔት የጡመራ መድረክ ላይ በኢንተርኔት አምደኝነቱ ይታወቃል። በሚያዝያ ወር ሁለት ሺ ሰባት እርሱና አምስት የኢንተርኔት አምደኞች ባሉበት፣ ሌላዋ የኢንተርኔት አምደኛ ወይዘሪት ሶሊያና ሽመልስ በሌለችበት እንዲሁም ሶስት ጋዜጠኞችን ጨምሮ በሽብር ወንጀል ተከሰው ሲከራከሩ ከቆዩ በኋላ በመጀመሪያ አምስቱ ክሳቸው ተቋርጦ ከእስር ሲለቀቁ ጥቂት ቆይቶ ደግሞ ሶስቱና ወይዘሪት ሶሊያና በሌለች ፍርድ ቤት በነጻ አሰናብቷቸው እንደነበር ይታወሳል። በፍቃዱ ኃይሉ ግን አመጽ በጽሑፍ በማነሳሳት ክስ እንዲከላከል ተበይኖበት በልደታ ፍርድ ቤት 19ኛ ወንጀል ችሎት የ20 ሺህ ብር ዋስትና ሲዞ ከእስር እንዲፈታ ከሀገር ግን እንዳያወጣ አገዳ ተጥሎበት ነበር። በፍቃዱ ኃይሉ ከእስር ከተፈታ በኋላ ውይይት የተሰኘ መጽሄት ከጓደኞቹ ጋር በማዘጋጀት በማሳተም ላይ ይገኝ ነበር። በፍቃዱ ከባልደረቦቹ የዞን 9 የድረገጽ አምደኞች ጋራ በጋራ ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ሽልማቶችን አግኝቷል። ቺልድረንስ ኦፍ ዴር ፓረንትስ የወላጆቻቸው ልጆች በሚል ርዕስ በጻፈው ልብ ወለድ መጽሐፍም በግሉ ከአራት ዓመታት በፊት የአፍሪካ የስነ ጽሁፍ ሽልማት ውድድር ተወዳድሮ ሶስተኛ በመውጣቱ ተሸላሚ እንደነበር ይታወሳል። አመሰግናለሁ ጽዮን። ተከታዩ ዘገባ ወደ መለስካቸው ወደ አዲስ አበባ ይመልሰናል። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቃቢ ሕግና በተለያዩ ፓርቲዎች አመራር አባላት በነ አቶ ሀብታሙ አያሌው እንዲሁም በአቃቢ ሕግና በኢንተርኔት አምደኞቹ በነ ሶሊያና ሽመልስ መካከል ባለው ክርክር ላይ ውሳኔ ሳይሰጥ ቀርቷል። ሁለቱም መዝገቦች ላይ ውሳኔውን ለማሰማት ሌላ ቀጠሮ ይዟል። መለስካቸው ተጨማሪ አለው። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ረፋዱ ላይ እንደተሰየመ ሊመለከት የነበረው በአቃቢ ህግና በቀድሞ አንድነት አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ በሰማያዊ ፓርቲው አቶ የሸዋስ አሰፋ፣ በአረናው አቶ አብርሃ ደስታ እንዲሁም በየትኛውም ፓርቲ አባልነት በማይታወቁት አቶ አብርሃም ሶሎሞን መካከል ያለውን የክርክር መዝገብ ነበረ። ይሁንና በወቅቱ አቃቤ ህግ በችሎቱ ላይ ባለመገኘቱ ሌሎች መዝገቦችን ሊመለከት ተገዷል። ካያሌ ደቂቃዎች በኋላ ወደዚሁ መዝገብ ተመልሶ ፍርድ ቤቱ ዛሬም ውሳኔው እንዳልደረሰለት ለባለጉዳዮቹ ገልጿል። ከአቶ አብርሃም ሰለሞን በስተቀር የሁሉም መልስ ሰጪዎች ማስረጃ ተመሳሳይ እንደሆነ ያስታወቀው ፍርድ ቤት አቃቤ ህግ ከመልስ ሰጪዎቹ ሞባይሎች ተገኝቷል ያለውን ማስረጃ በጥሬው በመዝገቡ ውስጥ አለማግኘቱን ፍርድ ቤቱ ገልጿል። የስር ፍርድ ቤት መዝገብ እንዲቀርብለትም ማዘዙን ተናግረዋል። መልስ ሰጪዎቹ በበኩላቸው አቃቢ ሕግ እነዚህን ከሞባይሎቹ ተገኝቷል ያላቸውን ጥሬ ማስረጃዎች እስከ ዛሬ እንዳላቀረበ አስታውሰዋል። የጉዳዩን መጓተት አስመልክተን በወቅቱ በፍርድ ቤቱ ተገኝተው ከነበሩት ከጦማርያኑ ጠበቆች አንዱ የሆኑትን አቶ ሽብሩ በለጠ ይህን ቢያብራሩልን ብለን ጠይቀናቸው ነበረ። አሁን እንግዲህ በተለያዩ ጊዜ የተለያዩ ምክንያቶች ነው በነበሩት ቀጠሮዎች የተሰጠው። ቀደም ሲል ሰጡ የነበሩት ቀጠሮዎች ከዳኞች አለመሟላት ጋር ወይም ደግሞ ፍርድ ቤቱ ዳኞች አዲስ ይሾም ከነበረው አደረጃጀት ጋር፣ የዛሬው ደግሞ ለየት የሚያደርገው ቀድሞ ይቅረት የተባለው ማስረጃ መዝገብ ውስጥ ሊገኝ ባለመቻሉ ከስር ፍርድ ቤት መዝገብ ለማመሳከር መቀጠሩ ነው። ይህን የተለየ የሚያደርገው ፍርድ ቤቱ በዚሁ መዝገብ አቶ ሀብታሙ አያሌው ለምን እንዳልቀረቡ ጠይቋል። የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ባለፈው ቀጠሮ ጠበቃቸው እንዳብራሩት አቶ ሀብታሙ ዛሬም የአልጋ ቁራኛ መሆናቸውንና በስቃይ ማስታገሻ እንደሚኖሩ ገልጸው ፍርድ ቤቱ የግድ መቅረብ አለባቸው ካለም በወሳንሳ ሊመጡ እንደሚችሉ አስረድተዋል። ፍርድ ቤቱ ይህን አልፎ በዋናው ጉዳይ ላይ ውሳኔ ለመስጠት ለኅዳር 27 ቀን 2009 ዓ.ም ቀጠሮ ቆርጧል። በተመሳሳይ ሁኔታ በዚሁ ችሎት ውሳኔው ይጠበቅ የነበረው በጦማርያኑ ሶልያና ሽመልስ በሌለችበት የተከሰሰች በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላና አቃቤ ሕግ መካከል ያለው ጉዳይም ፍርድ ቤቱ ውሳኔ አልሰጠበትም። አቶ ሽብሩ በለጠ፣ ያው እንዳያችሁት ተደጋጋሚ ቀጠሮ ነው። ባለፈውም ለመጨረሻ ጊዜ እንደሚወስኑ እንደውም ጠበቆች በችሎት ላይ በደንበኞቻችን ላይ ያለውን ችግር ገልጸን አመልክተን ነበር ግን ዛሬም ፍርድ ቤቱ በቂ ጊዜ አላገኘም፣ ወይም ደግሞ መርምሮ አልጨረሰም። ስለዚህ ተጨማሪ ቀጠሮ ያስፈልገኛል ብሎ ተጨማሪ ቀጠሮ ሰጥቷል። ፍርድ ቤቱ በዚህ መዝገብ ላይም ውሳኔውን ለማሰማት ለህዳር 27 ቀን 2009 ዓ ም ተለዋጭ ቀጠሮ ሰጥቷል። አቃቢ ህግ ይግባኝ ባለባቸው በእነዚህ ሁለት መዝገቦች ላይ ፌዴራሉ ጠቅላይ ፍርድ ቤት እየቀረቡ የሚገኙት መልስ ሰጪዎች የታች ፍርድ ቤት የቀረበባቸውን የሽብር ወንጀል መከላከል ሳያስፈልጋቸው በነጻ ያሰናበታቸው መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ። መለስካቸው ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ዋ ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ማክሰኞ ህዳር 6 2009 ዓ ምት ከቀኑ ሰባት ሰዓት ከ36 ደቂቃ ነው ዋሽንግተን ዲሲ ላይ፣ ኢትዮጵያና በአካባቢዋ ሀገሮች ደግሞ ከምሽቱ ሶስት ሰዓት ከ ሰላሳ ስድስት ደቂቃ ሆኗል። የሰዓቱን ዋና ዋና የዓለም ዜና ሰሎሞን ያሰማናል። በየመን ሁሉም ባለ ድርሻ የበኩሉን ከተወጣ የተኩስ አቆም ስምምነቱ እስከ ፊታችን ሐሙስ ሊጀምር ይችላል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ተናግረዋል። የየመን ታጣቂ ሁቶች እንቅስቃሴና በሳኡዲ የሚመራው ወታደራዊ ኅብረት ሀገሪቱ ስለ ተፈጠረው ውከት መፍትሔ ለማግኘት ተስማምተዋል። ውጥናቸውም እስከ አውሮፓውያኑ ዓመት 2016 ዓ ም መጨረሻ ድረስ አዲስ የብሔራዊ አንድነት መንግሥት ለመመሥረት ነው። በዩናይትድ ስቴትስ ተመራጩ ፕሬዝደንት ዶናልድ ትራምፕ በአስተዳደራቸው ውስጥ የሚካተቱትን ባለሥልጣናት ለመለየት እየሰሩ ባለበት በአሁኑ ወቅት የቀድሞ የኒውዮርክ ከተማ ከንቲባ ሩዲ ጁሊያኒ ቀጣዩ የውጭ ጉዳይ ሚኒስትር ለመሆን ቀዳሚ እጩ መሆናቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ሌላው በትራምፕ አስተዳደር ሊታከሉ ይችላሉ የሚባሉት በተባበሩት መንግሥታት ድርጅት የቀድሞ የዩናይትድ ስቴትስ አምባሳደር ጆን ቦልተን ናቸው። አመሰግናለሁ ሞክሼ። ለሰዓቱ ዋና ዋና ዜና። አሁን ወደ ዝግጅታችን ሁለተኛ አጋማሽ እናልፋለን። ከተለያዩ የሕይወት ዘርፎች የተሰባሰቡ የተባሉ ከስድስት መቶ በላይ የኦሮሞ ተወላጆች ዩናይትድ ስቴትስ ውስጥ በጆርጂያ ግዛት ዋና ከተማ አትላንታ ውስጥ ሰሞኑን ያደረጉት ሰፊ ስብሰባ ተጠናቋል። ከስብሰባው አዘጋጆች አንዱ የሆኑትን ፕሮፌሰር ህዝቅኤል ገቢሳን በሚችጋን ፕሮፌሰር ናቸው። በተለያዩ ዘርፎች ኢንጂነሮችን የሚያሰለጥኑ በአየር ንብረት ጉዳይና በሌሎችም ርዕሰ ጉዳዮች ላይ ባለሙያ የሆኑ ፕሮፌሰር ናቸው። ፕሮፌሰር ህዝቅኤል ማምሻውን ደውዬ የጉባኤያቸው ዓላማ ምን እንደነበረ ለምን እንደተሰበሰቡና እነማን እንደተሰበሰቡ ጠይቄያቸው ነበረ። ፕሮፌሰር ህዝቅኤል ይቀጥላሉ። ስብሰባው ቀደም ሲል የኦሮሞ ፕሮቴስት የሚባለው ይሄ እንቅስቃሴ የኦሮሞ የተቃውሞ ንቅናቄ ማለት ነው። አዎ፣ የኦሮሞ የተቃውሞ ንቅናቄ ከተጀመረበት ጊዜ ጀምሮ የሕዝብ ጥያቄ ነበረ። ማለት በሀገር ውስጥ የሚደረገው ሁላችንም የምናውቀው ከፍተኛ ግፍ ስለሆነ ሰው ይገደላል። ያ የሚገደለው ሰው ምናልባት ለቤተሰቡ የኢኮኖሚ ጥቅም ያለው እና አባወራ ሊሆን ይችላል እንደዚህ አይነት ነገሮች ስላሉ የቆሰለ ስላለ የታሰረ ስላለ ቤተሰቦች እንደሚቸገሩ ስለታወቀ በዚህ ሀገር በአሜሪካን ሀገር ጥያቄ ነበረ። አንድ ላይ ተሰብስቦ ሰው ይሄንን ነገር አንድ ነገር ለማድረግ እንዲሞክር ለነዚህ የሕዝብ ጥያቄ ለሆነ ነገር መልስ ለመስጠት ብዙ እንቅስቃሴዎች በተለያየ ቦታ ይደረጉ ነበረ የ ሙያ ማህበራት የሆኑት ለማዘጋጀት እንዲሁም አክቲቪስቶች ለማዘጋጀት እንዲሁም ሌሎች የኮሚኒቲ ክፍሎች ለማዘጋጀት የተለያየ እንቅስቃሴ ይደረግ ነበረ። ከዛን ጊዜ ጀምረው መጨረሻ ላይ ወደ ሰመር አካባቢ ባለፈው ወደ ሰኔ አካባቢ ላይ የዛሬ አራት አምስት ወር አካባቢ ማለት ነው። አዎ፣ ያን ጊዜ እነዚህ ሁሉ በተለያየ ቦታ የነበሩ ጥረቶች አንድ ላይ መምጣት ጀምሩ። አንድ ላይ መምጣት በሚጀምሩበት ጊዜ የፖለቲካ ሁኔታውም እየተለዋወጠ ሄዶ ስለነበረ የስብሰባው ፍላጎት የበጎ አድራጎት ስራ ብቻ ሳይሆን የሕዝብ ፍላጎትም የሚገልጽበት እንዲሆን የፖለቲካ ድርጅቶችም የፖለቲካ ስራውን የሚያራምዱት የሚያደርጉት ነገር ኃላፊነት የተሞላው እንዲሆን ስለተፈለገ ወደፊት በኢትዮጵያ ውስጥ ለውጥ እየመጣ ነው እና ይሄ ለውጥ እንደ ከዚህ ቀደሞቹ በራሱ መልክ እንዳይሄድ አስቀድሞ መዘጋጀት ያስፈልጋል እና እዚህ ላይ ህዝብ መነጋገር አለበት በሚለው ነገር ላይ ስምምነት ተደርሶ እነዚህ ጥረቶች ሁሉ በአንድ ላይ መጥተው ስብሰባው በጥቅምት ወር መጀመሪያ ላይ ሊጠራ ቻለ። ከፕሬስ መግለጫችሁ እንደተረዳሁት ከስድስት መቶ በላይ ተሳታፊዎች እንደተጠሩ እና ከሁሉም የህይወት ዘርፎች የተወከሉ ሰዎች እንደሆኑ ነው በዚህ ስብሰባ ላይ የገባኝና ምን ማለት ነው ከሁሉም የህይወት ዘርፎች ማለት? የእናንተን ዓላማስ በምን አይነት ሁኔታ ነው ሊያሳኩ የሚችሉት እነዚህ ተሳታፊዎች? የእኛ ዓላማ የሚባል ነገር እዚህ ላይ የለም። ቀድሞ እንዳልኩ የህዝብ ጥያቄ ነው መጀመሪያ ላይ ነው የነበረው። ይሄ ስብሰባ የተጠራው ህዝብ በየቦታው ሲጠይቀው ስለነበረ ነው። አዘጋጆቹ እንግዲህ ማን እንደሚሆን ስላልታወቀ በተለያየ ቦታ እንቅስቃሴ ሲደረግ የነበረው አንድ ላይ በመምጣት ነው ከሁሉም የህይወት ዘርፍ ማለት እንግዲህ ትንሽ፣ ትልቅ፣ ሽማግሌ፣ እናት፣ አባት የሙያ ባህበር ውስጥ ያሉ አርቲስቶች የህዝብን ወገን ይወክላሉ ተብሎ የሚጠሩ ሰዎች ሁሉ በተለይ በማህበር የታቀፉ በኮሚኒቲ ማህበር፣ በሃይማኖት ማህበር፣ በአባቶች ማህበር፣ በወጣቶች ማህበር፣ በሴቶች ማህበር፣ በሙያ ማህበራትም የታቀፉ መሪዎች እንዲሰባሰቡበት ነው የተፈለገው። አላማው የአገር ጉዳይ በሚሆንበት ጊዜ፣ የህዝብ ጉዳይ በሚሆንበት ጊዜ ህዝብ ነው መወያየት ያለበት። እስከ ዛሬ ድረስ ግን የሚደረገው በኦሮሞ ማህበረሰብ ብቻ ሳይሆን በሌሎች ቦታ ላይ የሚደረገው የሀገርን ጉዳይ በሚመለከት የፖለቲካ ድርጅቶች ናቸው ህዝብን የሚጠሩት። ህዝብን ጠርተው ንግግር ያደርጋሉ። ንግግር ከጨረሱ በኋላ ሁለት ሶስት ጥያቄ ይጠየቃል። ከዛ በኋላ መመለስ ነው። ይሄ የዚህ አላማ ምንድን ነው? ከህዝብ የመጣውን ጥያቄ ተቀብሎ የህዝብ ጉዳይ የህዝብ ጉዳይ ነው። የህዝብ ጉዳይ ላይ መነጋገር ያለበት ህዝብ ነው መወያየት ያለበት ህዝብ ነው ከሚል አንጻር ነው የተነሳው። ዓላማው ይሄ ነው። ዶክተር ህዝቅኤል እስኪ ትንሽ ፈታ ያደርጉልኝና የህዝብ ጥያቄ ነው ሲሉኝ ይሄ የህዝብ ጥያቄ ትንሽ ህዝብ የሚለው ቃል ስፋት ያለው ትርጉም ስላለው ነው የኦሮሞን ህዝብ በሀገር ውስጥ ያለው የኦሮሞን ህዝብ ማለት ሆነው ወይስ ደግሞ ይሄንን ህዝብ እንወክላለን የሚሉ ቡድኖችን ማለት ሆነው የኦሮሞ ህዝብ በኢትዮጵያ ውስጥ በሚባልበት ጊዜ እዚህ አትላንታ ሆነን የኦሮሞ ህዝብ እንወክላለን የሚል አስተሳሰብ ሊኖር የሚችል አይመስለኝም ስለዚህ ጥያቄው የሚነሳ አይመስለኝም በዚህ ጉዳይ ላይ ነገር ግን ከኦሮሞ ህዝብ ተወላጅ የሆኑ አሁን አንተም እንዳልከው ተወላጅ የሆኑ በተለያየ ማህበር የታቀፉ በዚህ ሀገር ውስጥ በብዛት አሉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ከዛም ውጭ በአውሮፓም የዚህ ህዝብ ተወላጅ የሆኑ በብዛት አሉ እነዚህ ሁሉ የተለያየ የህይወት ልምድ ነው ያላቸው፣ በተለያየ ሙያ ነው ያሉት፣ የተለያየ የኦሮሞ ህዝብ አካል ሆነው ነው የመጡት። ስለዚህ የህዝብ የዚህንም ህዝብ ፍላጎት ያንጸባርቃሉ የሚል ሀሳብ አለን። ያንጸባርቃሉ ከዛው ነው የተወለዱት። ግን በአጠቃላይ እነዚህ ህዝብ በምንልበት ጊዜ እዚህ ያሉትን ነው የህዝብ ጥያቄ የምለው እንጂ ከአገር ውስጥ ነው ቀጥታ ውክልና አይተሰጠን የሚል አስተሳሰብ እዚህ ውስጥ የለም። ፕሮፌሰር ህዝቅኤል እናንተ ይሄንን ስብሰባ ስትጠሩ ስታደራጁ፣ በኋላም ይሄንን የስራ ሰነድ ብላችሁ ያወጣችሁትን የጉባኤውን ሰነድ ስታወጡ እነዚህ ከሁሉም የህይወት ዘርፎች የተሰባሰቡ የኦሮሞ ተወላጆች በአንድ መድረክ ላይ ተገናኝተው ውሳኔ ላይ መሰባሰብ ላይ ሲደርሱ እንደ ተቃዋሚ የፖለቲካ ድርጅት ለመንቀሳቀስ ነው ወይስ ደግሞ እንደ ተሟጋች ወይም ደግሞ የአድቮኬሲ ስራ የሚሰራ ቡድን ለመደራጀት ነው ሀሳባችሁ? መጀመሪያ ላይ እንዳልኩት ችግር ስላለ ለህዝብን ለመድረስ በሚፈለገው ይሄ በጎ አድራጎት ሁማኒቴሪያን ስራዎችን ለመስራት ነው የነበረው። በነገራችን ላይ በዚሁም ውስጥ አካታችሁታል። እሱንም ቢሆን ወደ ኋላ መጣበታለሁ ብዬ ነው። አነሳሱ ከዛ ላይ ነው የነበረው። አነሳሱ፣ ፍላጎቱ፣ የህዝብ ጥያቄ ያልኩትም በዚህ ሀገር ያሉ በተለያዩ ስብሰባዎች ላይ ለምን እንዲያስታደርገው የሚል ጥያቄ ስለሚነሳ ከዛ ላይ ተነሳ። ነገር ግን የአገር ውስጥ ያለው የፖለቲካ ሁኔታ እየተለዋወጠ በሚሄድበት ጊዜ በኢትዮጵያ ውስጥ መንግስት ድሮም ቢሆን በቀላሉ ስልጣን አይለቅም። መንግስት ይወድቃል፣ በሚወድቅበት ጊዜ ዝግጅት አይኖርም። ስለዚህ መደናበር ይኖራል። ስለዚህ የፖለቲካ ጮሌዎች ብቻ ናቸው ቀደም ብለው የሚቀጥለውን የፖለቲካ አሰራር እና አደረጃጀት የሚወስኑት። ይሄ እንዳይሆን ለውጥ እየመጣ ነው እና ለውጥ በሚመጣበት ጊዜ የህዝብ ድምፅ ቀደም ብሎ መሰማት አለበት ምን ይፈልጋል ህዝቡ የሚለው ነገር መሰማት አለበት። ይህንን የሚመሩት ሰዎች ህዝብ ውስጥ ቁጭ ብለው የህዝቡን ነገር መስማት አለባቸው ከሚል ነው የተነሳው። እንዴት ነው ለመሆኑ ወደ ህዝቡ መስረጽ የምታስቡት? በተለይ ደግሞ በአሁኑ ጊዜ የዚህ የፖለቲካ ምህዳሩ እየጠበበ ያለበት ሁኔታ እንዳለ ነው የሚነገረው። የአስቸኳይ ጊዜ አዋጁ ብዙ እንቅስቃሴዎችን እንዲህ አይነት እንቅስቃሴዎችን የሚገድብ ነው የሚከለክል ነው እንዴት ነው መግባት መስረጥ የምትችሉት? በተለይ መገናኛ ብዙሃን፣ ማህበራዊ ሚዲያ፣ ኢንተርኔት እና የሞባይል ስልክ ግንኙነቶች የተገደበ ስራ አገልግሎት እየሰጡ ባሉበት ሁኔታ። አሁን የተጠየኩት ጥያቄ የታክቲክ ጥያቄ ነው። እንዴት ነው እ ነገር ልታሰሙት የሚለው የሚለው የታክቲክ ወይም ስትራቴጂ ጥያቄ ነው። ይሄንን አላሰብንበትም። እኛ ድምፅ ለማሰማት ነው የምንፈልገው። የህዝብ ድምፅ አለና የህዝብ ድምፅ ይሰማ ለማሰማት ነው የምንፈልገው። የኢትዮጵያ መንግስት አገሩን በጨለማ ውስጥ አድርጎ ምን ያህል ሊቆይ እንደሚችል አናውቅም። እስከዛ ድረስ ግን እዚህ ውጭ ያለ ነው እንደ አጋጣሚ ለመናገርም ለመሰብሰብም ነጻነት ያገኘ ነው። የዚህን ህዝብ ፍላጎት ለማንጸባረቅ የሚችሉ ነገሮችን ለማድረግ ነው የምንሞክረው እንጂ የመንግስትን ስልጣን ለመረከብ የፖለቲካ ፓርቲ ለማደራጀት ይሄ ሁሉ ህዝብ አይሰበሰብም። የፖለቲካ ፓርቲ ለማደራጀት ፕሮግራም አዘጋጅቶ አባሎችን ሰብስቦ ጉባኤ ያደርገው የፖለቲካ ፓርቲ አንድ ሀሳብ ያላቸው ሰዎች ተሰባስበው የሚመሰረቱት ነው። ይሄ ህዝብ ነው የተሰበሰበው። ይሄ ሁሉ ህዝብ የፖለቲካ ፓርቲ ለማደራጀት አይሰበሰብም። ይሄ ዓላማ ቀድሞም አልነበረም። ነገ ለውጥ በሚመጣበት ጊዜ ምን ይሆናል በሚለው ነገር ላይ ህዝብ ምን እንዳለ የፖለቲካ ፓርቲ መሪዎች እንዲያውቁት ነው። አንድ ሁለተኛ ነገር የፖለቲካ ፓርቲ መሪዎች የህዝብን ነገር መስማት አለ ህዝብን ማዳመጥ መቻል አለባቸው ዝም ብሎ እንደ ገዛ ፈቃዳቸው የፈለጉትን ነገር ማድረግ እንዳይኖርባቸው ይህን ነገር እንዲያውቁት እና የፖለቲካ ባህልን ለማዳበር የፖለቲካ አሰራርን ለማዳበር የህዝብን ድምፅ ለማሰማት ነው ይሄ ጉባኤ የተዘጋጀው። ከፕሮፌሰር ሕዝቅኤል ጋር ያደረግነው ውይይት የመጨረሻ ክፍል ነገ ማታ ይቀጥላል። ፕሮፌሰር ሕዝቅኤል ገቢሳን አመሰግናለሁኝ። ለዛሬ ነው ተከታዩ ዝግጅት ሐኪሙን ይጠይቁ ነው። ሐኪሞንው ይጠይቁ ለምሽቱ የወቅቶችን መፈራረቅ ተከትለው በተለይም በቀዝቃዛ ወራት የሚከሰቱ የበሽታ ዐይነቶችን ምንነትና ሕክምና የሚዳስስ ተከታታይ ቅንብር የመጀመሪያ ክፍል ነው። ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ የኮኔክትከት ዩኒቨርሲቲ ረዳት የሕክምና ፕሮፌሰርና የአንገት በላይ ሕክምና እንዲሁም ቀዶ ሕክምና ባለሙያውን ዶክተር በላቸው ተሰማን አወያይቷል። አመሰግናለሁ፣ ሰለሞን መንደርደሪያውንና አስቀድም የወቅትን ፍርርቅ ተከትለው ይልቁንም በቀዝቃዛው የክረምት ወራት የሚከሰቱት የመተንፈሻ አካል የህመም አይነቶች በርካታ ናቸው። አንዳንዶች በልማድ የብርድ በሽታ በሚል ጥቅል አጠራር የሚሰይሟቸውን የህመም ሁኔታዎች ምንነትና ሕክምናቸውን ጨምሮ የዴንቨር ኮሎራዶ አድማጫችን አቶ አለህኝ አንዱ አለም በክረምቱ መግቢያ በአንዳንድ አካባቢዎች የሚታየውን የበረታ ቅዝቃዜ መነሻ በማድረግ በዚህ ወቅት በሚከሰቱ የህመም አይነቶች ዙሪያ ያጠነጠኑን ጥያቄዎችን አደርሰውናል። ታዲያ ይህንኑ ተንተርሰን ለመሆኑ የብርድ በሽታ ምንድን ነው? በእርግጥ የብርድ በሽታ የሚባል አንድ አይነት በሽታ አለ ወይ ወይስ የሌሎች የተለያዩ ህመም ምልክቶች ናቸው በአንድነት የተሰየሙት? ቅዝቃዜ ወይም ብርድንና እነኚህን በሽታዎችስ ምናገናኛቸው የሚሉትን ጭብጦች አዛምደን በተከታታይ ዝግጅቶቻችን እንዳስሳለን። በምሽቱም ቀዳሚ ቅንብራችን የአቶ አልኸኝን ጥያቄ ጨምሮ በቅዝቃዜ ወቅት ከሚከሰቱት የላይኛ ወይም ተንፈሻ አካላት በሽታዎች አንድ ሁለቱን እናያለን። በመግቢያው ያስተዋወቅ ናቸው ባለሙያው ቤተኛችን ናቸው ቤተኛችንም ናቸው ዶክተር በላቸው ተሰማ በተለያየ መንገዶች በተለያዩ መንገዶች ወደ ሰውነታችን በሚገቡ ነገሮች የሚቀሰቀስ ነው ያሉትን የአለርጂ ህመም ያስረዳሉ በሚያስረዱበት እንነሳለን የሚከሰተው ሰውነታችን ከውጪ ካሉ ነገሮች ወይም ሰውነታችንን ያሉትን ነገሮች እንደ መጥፎ ወይም እንደ ባክቴሪያ ወይ እንደ ሌላ አይነት ነገር በሚያይበት ጊዜ ሰውነታችን እነዚህን ነገሮች ለመዋጋት የሚያደርገው ጦርነት ነው በቀላሉ እነዚህ ነገሮች ምን ሊሆኑ ይችላሉ ብለን ብናይ፣ እንደ የምንበላው ምግብ አለርጂ ሊኖርብን ይችላል። ከውጭ ያሉት እነዚህ ፖልኖች ወይም ናኞች ሊሆኑ ይችላሉ። እየተነሳው ከመድኃኒት አለርጂ ሊኖረን ይችላል። እና በሰፊው አለርጂ ምንድን ነው? ሰውነታችን ከውጭ የሚያገኘውን ነገር እንደ መጥፎ ነገር አይቶ የሚያደርገው ለመዋጋት የሚያደርገው ምላሽ ነው ማለት ነው። በቃ እንደሱ ነው። በቀላሉ ለማየት እንደዚህ ነው። እና ያው ያ ምላሹ ከትንሹ እስከ ሰፊው ሆኖ ሊታይ ይችላል። ምን አይነት ዋና ዋና ያለ የአለርጂ ቀስቃሽ ነገሮች ይታወቃሉ። በተለይ ከአንገብ በላይ የአለርጂ በሽታን በመቀስቀስ በሕክምና ውስጥ ስናይ አንዳንድ ጊዜ በአንገት በላይ ብቻ ስናተኩር የምናስበው ምንድን ነው፣ ይሄ ነገር አለርጂው አንገት በላይ ያለውን በሽታ የሚቀሰቅሰው የአንገት በላይ በሽታ ብቻ ነው ብለን ማየት እንችላለን። ከዚህም አልፎ ደግሞ ከአንገት በላይ ጋር ግንኙነት የሌላቸው ነገሮች የአንገት በላይ ያሉትን በሽታዎች ሊቀሰቅሱ ይችላሉ። ለምሳሌ አሁን ወቀታዊው በሆነ ችግር በምናይበት ጊዜ ይሄ በአበባ ወይ ከዛፎች ላይ የሚመጡት ብናኞች አፍንጫ ውስጥ ያለው የሆነ አለርጂ ሊያስጀምሩ ይችላሉ። ይሄ አፍንጫ ውስጥ ያለው አለርጂ አንዳንድ ሰዎች አስማቸውን ሊያስነሳባቸው ይችላል። እና የአንገት በላይ በሽታ አፍንጫ ውስጥ ያለው የሳይነስ ችግርና አስም የተገናኙ ናቸው ምክንያቱም ሰውነት ውስጥ ያለው ቅድም እንዳልነው ጦርነት በሚጀመርበት ጊዜ ያ ጦርነት አፍንጫ ብቻ ወጋለው ብሎ አይደለም የሚነሳው አንዴ ይሄ ጦርነቱ ምንድን ነው ኢንፍላሜሽንም በለው ይሄ ኢንፍላሜሽን በሚነሳበት ጊዜ ቁስለት ማለት ቁስለት እብጠቱ በሚነሳበት ጊዜ አፍንጫ ሊያሳብጥ ይችላል ጉሮሮ ሊያሳብጥ ይችላል ሊከረክር ይችላል ብዙ ፍሳሽ ሳምባ ሊያሳብጥ ይችላል። እሱ ደግሞ ሳል ሊያመጣ ይችላል። እና በሰፊው ማየት አለብን። አንዳንድ ጊዜ ማለት አፍንጫ ውስጥ ያለው ችግር ወይም ከአንገት በላይ ያለው ችግር ሌላ ነገሮችም ሊያስነሳ ይችላል ማለት ነው። ያለ ሕመም ሲቀሰቀስ በተለይ ከአንገት በላይ ያሉትን እንዳሉት የተለያዩ የሰውነት ክፍሎችን የሚመለከቱ ሁኔታዎችም የአንገት በላዩን የጤንነት ሁኔታ ሊያናጉ ወይም ሊያቃውሱ እንደሚችሉት ሁሉ በምልክትነት ደረጃ ከሌሎች የአንገት በላይ በሽታዎች ለይተው ሰዎች እንዲያውቋቸው ይሄ በእርግጥም ከአለርጂ ጋር በተያያዘ የተቀሰቀሰ ነው ተብሎ ተለይቶ እንዲታወቅ ምን አይነት አይነተኛ ምልክቶች አሉ ከጉንፋን ወይም ከቅዝቃዜ ጋር ወይንም ከሌሎች የአንገብ ላይ በሽታዎች ጋር በተያያዘ የመጣ ሳይሆን አለርጂ የቀሰቀሰው ነው ብለው በአመላካችነት ሊነገሩ የሚችሉ ካሉ? ይሄ በጣም ጥሩ ጥያቄ ነው። እንዲያውም በብዙ በሽተኞች ላይ የሚከሰተው ችግር ነው። ሰዎች አንዳንድ በሽታ በሚኖረባቸው ጊዜ ይሄ ይሄ አለርጂ ነው፣ አለርጂዬ ተነስቶብኛል ብለው ችላ ሊሉት ይችላሉ። ስለዚህ አለርጂ በሚመጣበት ጊዜ አንዳንድ ጊዜ መኮርኮር ይኖራል። አፍንጫ መደፈን ሊኖር ይችላል። አይን ሊያሳሽ ይችላል። ወይ ከአፍንጫ የሚወጣው ፈሳሽ ቀለም የለውም ብዙ ጊዜ የአለርጂ ሲሆን፣ አይን ሊያብጥ ይችላል። ቆዳ ሊያብጥ ይችላል። እንደዚህ አይነት ችግሮች በሚከሰቱበት ጊዜ ከአንገት በላይ ሐኪም ወይ የፕራይማሪ ኬር ዳክተር የመጀመሪያ የሚታየን ሐኪሞች አይቶ ቼክ መደረግ አስፈላጊ ነው። ምክንያቱም ይሄ እንዳልኩት ያ የሚከሰተው ኢንፍላሜሽን ያል ነው ቅድም የሰውነት ቁስለት ወይም እብጠት ሁኔታ የሰውነቱ እብጠቱ አለርጂ ሆነ ወይም ሌላ ቁስል ሆነ ወይም ሌላ አይነት በሽታዎች የእኛ ሰውነት ይሄ የሚጀምረውን ጦርነት ልዩነት ስለማያውቅ መጠንቀቅ አለብን። ነገር ግን ወቅት በሚቀየርበት ጊዜ ሁላችንም፣ እኔም ራሴ አሁን አለርጂ አለብኝ። ስለዚህ ማስነጠስ የምንጀምር ከሆነ፣ አፍንጫችን የሚደፈን ከሆነ፣ ፈሳሽ አፍንጫችን ውስጥ ፈሳሽ የሚፈስ ከሆነ፣ ጆሮአችንን የሚበላን ከሆነ፣ ጉሮሯችንን የሚበላን ከሆነ ይሄ የአለርጂ ምልክት ነው። ግን ደግሞ ከዛ በላይ አልፎ እነዚህ ነገሮች የሚቀየሩ ከሆነ ኦ ይሄ አለርጂ ብቻ ነው ብሎ መተው ጥሩ ነገር አይደለም። ስለዚህ በባለሙያ በእር ግጥ ተለይቶ እንዲታወቅና ከአለርጂ ውጭ ያለ በሽታም ካለ በአግባቡ በጊዜው እንዲረዳ ማድረግና ጥንቃቄውን መውሰድ ህሙማኑ ትኩረት ሊሰጡት የሚገባ ጉዳይ ነው እያሉን ነው። ልክ ነው ዶክተር በላቸው። በበሽታ አይነትነት ከአንድ በላይ ከአለርጂ ጋር የተያያዙ የአፍንጫ የጉሮሮና የጆሮ በሽታዎች ብዙ ጊዜ ሲነሱ ይሰማልና በበሽታ አይነትነት ሊጠቀሱ የሚችሉ የሚያሳዩት ምልክቶች ተቀራራቢም ቢሆኑ አለርጂን አያይዘው የሚመጡ የበሽታ አይነቶች ዋና ዋና የሚባሉትን ሊገልጹልን ይችላሉ። በፊት በሰፊው የተነጋገርንበት ሳይነስ የሚባለው እና ይሄ አፍንጫ ውስጥ እብጠት በሚገኝበት ጊዜና ሳይነሶቹ በሚደፈኑበት ጊዜ እብጠቱ እንግዲህ አሁን በወቅቱ የሚጀምረው በአለርጂ ሊሆን ይችላል። ሳይነስ በሚደፈንበት ጊዜ ይሄ የተደፈነው ሳይነስ ወይ ልዩ ልዩ አይነት በሽታ የሚያመጡ ህዋሳቶች አድገው እንደ ባክቴሪያ ወይ እንደ ቫይረሶቹ ኢንፌክሽን ሊያመጡ ይችላሉ። ስለዚህ የሳይነስ ኢንፌክሽን የሚ ባለው ከአለርጂ ሊመጣ ይችላል። አንደኛ እሱ ነው። ሁለተኛ የጆሮ ቱቦ በሚደፈንበት ጊዜ አንዳንድ ሰዎች መስማት ሊያቀታቸው ይችላል። ምክንያቱም ጆሮ ውስጥ ውሃ ሊከማች ይችላል እና የጆሮ በሽታ ሊያመጣ ይችላል። አንዳንድ ሰዎች አለርጃቸው በሚነሳበት ጊዜ በጣም ከባድ አይነት ሳል ሊጀምራቸው ይችላል። እና በቀላሉ በምናይበት ጊዜ እነዚህ በሽታዎች ምንድን ነው? ይሄንን ሁሉ የሚጀምረው ይሄ በፊት የተነጋገርነው እብጠቱ ኢንፍላሜሽን የሚባለው ነገር ነው እሱ ነው። እነዚህ ነገሮች በሙሉ የሚያመጣው የአፍንጫው እብጠት፣ የጆሮ ውሃ መያዝ፣ የሳምባ መነካት ወይ የጉሮሮ መነካትና ሳሌ ማምጣት፣ እነዚህ ነገሮች በሙሉ የሚመጡት ሰውነታችን ከውጭ የሚያያቸውን ነገሮች በሚያመጣው ግፍት የሚመጣው እብጠት ወይም ኢንፍላሜሽን ነው። አመሰግናለሁኝ አሉላን እንደዚሁም ፕሮፌሰር ዶክተር በላቸው ተሰማ ይቅርታ ፕሮፌሰር ዶክተር በላቸው ተሰማ እናመሰግናለሁኝ። የወቅቶችን መፈራረቅ ተከትለው በተለይም በቀዝቃዛ ወራት ከሚከሰቱ የጤና መስተጓጎል ወይም የህመም አይነቶች አንዱ በሆነው የሰውነት መቆጣት ወይም አለርጂ ላይ ያተኮረ ቃለ ምልልስ ነው የተከታተላችሁት፣ ሐኪሞን ይጠይቁ በመጪው ሳምንት አንዳንዶች በልማድ የብርድ በሽታ በሚል ጥቅል አባባል የሚጠሯቸውን የህመም ሁኔታዎች ምንነትና ህክምና የተመለከተ ቅንብር ይዞ ይመለከታል። አሁኑ ግን ዩናይትድ ስቴትስ የኮኔክቲከት ዩኒቨርሲቲ ረዳት የህክምና ፕሮፌሰርና የአንገት በላይ ህክምና እንዲሁም ቀዶ ህክምና ባለሙያውን ዶክተር በላቸው ተሰማን ለጊዜያቸው በድጋሚ አመሰግናለሁ። የፕሮግራም ማሳሰብ ያለን አሜሪካውያን መቼ ባለቀ ያሉት ፕሬዝደንታዊ የምርጫ ውድድር ዘመቻ ተጠናቆ እነሆ ዶናልድ ትራምፕ በከፍተኛ ድል ተመራጭ ፕሬዚደንት ሆነዋል። የሥልጣን ሽግግሩም እንደተጠበቀው በሰላም ተጀምሮ ትራምፕ ቀስ በቀስ ካቢኔያቸውን እያዋቀሩ ነው። የትራምፕ ፕሬዚደንትነት ያልተዋጠላቸው አሜሪካውያንም ተቃውሟቸውን ቀጥለዋል። ተመራጩ ፕሬዝደንት በምርጫ ዘመቻቸው ወቅት ከተናገሩት ይነሱና የሀገር ውስጥና የውጭ ፖሊሲያቸው ያሰጋናል ይላሉ። እርሶስ ስለ ዶናልድ ትራምፕና የዩናይትድ ስቴትስ ፕሬዝደንትነት ምን ይሰማዎታል? ጥያቄ ሳለዎት፣ ሁለት ትውልድ ኢትዮጵያ አሜሪካውያን ምሁራን ጥያቄዎቻችሁን እንዲመልሱ ጋብዘናል። ዶክተር ሰይድ ሐሰን በኬንተኪው መሪ ስቴት ዩኒቨርሲቲ መምህር እና ዶክተር ጌታቸው በጋሻው በቺካጎ የሃርፐር ኮሌጅ መምህር ናቸው። ሁለቱም የምጣኔ ሀብት ጥናት ወይም የኢኮኖሚክስ ፕሮፌሰር ናቸው። ለጥያቄው መልስ ዝግጅታችን ለጥያቄዎቻችሁ መልስ ሊሰጡ ይቀርባሉ። ጥያቄዎቻችሁን በ2022059942 የስልክ መስመር የውስጥ መስመር 14 እየደወላችሁ ወይንም መልሰን እንድንደውልላችሁ የስልክ ቁጥሮቻችሁን አኑሩልን በኢሜይልም ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም እስከ ከነገ በስቲያ ሐሙስ ጥያቄዎቻችሁን አድርሱን። ለጥያቄው መልስ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ይፋ እንዳደረገው በአሁኑ ወቅት በዓለም ዙሪያ 65.3 ሚሊዮን ሕዝብ ቀያቸውን ጥለው ወደ ተለያዩ አካባቢዎች ለመሰደድ ተገደዋል። ከእነኚህም ውስጥ 21.3 ሚሊዮኑ በስደተኞች መጠለያ ካምፖች ውስጥ ኑሯቸውን ከትመዋል። በአጠቃላይም ሁኔታው ከሁለተኛው ዓለም ጦርነት ማብቂያ ወዲህ ታይቶ የማያውቅ ነው ብሎታል የዓለሙ የስደተኞች ጉዳይ ከፍተኛ ኮሚሽን በአንዳንድ አገሮች ሚሊዮኖች በደረሰባቸው መሳደድ ቀውስና ውድ መሳቢያ ቀያቸውን ጥለው ለመሸሽ ሲገደዱ ለምሳሌም ያህል የሶሪያውያን የእርስ በርስ ጦርነት ብቻ ተከትሎ ቁጥሩ ስድስት ነጥብ አምስት ሚሊዮን የሚደርስ ህዝብ በአገር ውስጥ ከአራት ነጥብ ሰባት ሚሊዮን በላይ ደግሞ አገሩን ጥሎ ራሴን አቆያለሁ ወዳለበት አለም ለፍልሰት ተዳርጓል። ይህንን እጅግ የገነነ የሚሊዮኖች ፍልሰትና የተከተለውን ቀውስ ለመታደግ ዩናይትድ ስቴትስ መንግስት ሁነኛ የቀዳሚነት ሚና ወስዷል ያለው የዕለቱ ርዕሰ አንቀጽ መንግስታዊ ካልሆኑ ድርጅቶችና የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ጋር የዓለሙን የምግብ ፕሮግራምና ሌሎችን ከመሳሰሉ ተቋማትም ጋር በመተባበር እየሰራ መሆኑን አመልክተዋል። ዩናይትድ ስቴትስ በተጨማሪም በያዝነው ዓመት ከሶሪያ ብቻ ከተፈናቀሉ ከ85,000 በላይ ስደተኞችን በተለያዩ የአገሪቱ ክፍሎች ለማስፈር በሊባኖስ የተለሰፈሩ ሶሪያውያን ስደተኞችም የአንድ ነጥብ ሁለት ቢሊዮን ዶላር የሰብአዊ እርዳታ መስጠቷን ገልጠው የዕለቱ ርዕስ አንቀጽ አተታውን ደምድመዋል። ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በነገራችን ላይ በሙያዋ እጅግ ስመጥር ከሆኑ አፍሪካውያን አሜሪካውያን ጋዜጠኞች አንዷ የነበረችው ጉዌን አይፊል አርፋለች። በስድሳ አንድ ዓመቷ ነው ያረፈችው። በእኛ በኩል የምሽቱ ዝግጅታችን ተጠናቋል። ሰለሞን አባተና ሰለሞን ክፍሌ ነን። ደህና አምሹ። ደህና ደሩ።